ፊ ኢትዮጵያ ሞቃዲሾ ውስጥ ባልሻባብ የደረሰውን ጥቃት አወገዘች። ባለፈው አርብ አልሻባብ በሞቃዲሾ ባህር ዳርቻ ላይ ያደረሰውን ጥቃት በመቃወም በመቶ የሚቆጠሩ ነዋሪዎች የተቃውሞ ሰልፍ አድርገዋል። ይህ በእንዲህ እንዳለ የኢትዮጵያው ጠቅላይ ሚኒስትር ከሶማሊያ ሕዝብ ጎን እንደሚቆሙ ከገለጹ ቀጠናዊና ዓለም አቀፋዊ መሪዎች አንዱ ሆነዋል። በጥቃቱ 37 ሰዎች ሲሞቱ በደርዘን የሚቆጠሩ ደግሞ ጉዳት ደርሶባቸዋል። ከቪኦኤ የአፍሪካ ቀንድ ክፍል ሐሩን ማሩፍ ያዘጋጀውን ዘገባ ነው እንግዶ ወልዴ እንደሚከተሉ ያቀርባል ከአርቡ የአልሸባብ ጥቃት ጋር በተያያዘ ቸልተኝነት ታይቶባቸዋል የተባሉ የጸጥታ አካላትን ጨምሮ በርካቶች በቁጥጥር ስር እንደዋሉ የሶማሊያ ጠቅላይ ሚኒስትር ሐምዛ አብዲ ባሬ አስታውቀዋል። መንግስትም በባህር ዳርቻው ላይ በመዝናናት ላይ በነበሩ ሲቪሎች ላይ የደረሰውን ጥቃት እንዳይፈጸም ማድረግ ነበረበት በሚል ትችት እየቀረበበት ይገኛል። በቀጠናው የጸጥታ ተንታኝ የሆኑትና ባለፈው ሳምንት ሞቃዲሾ የነበሩት ሳሚራ ገይድ እንደሚሉት በአልሸባብ ላይ ይደረግ የነበረው ዘመቻ መቆሙ በሞቃዲሹ ቀላል ኢላማዎች ላይ ጥቃት ለመፈጸሙ ከፊል ምክንያት ነው ብለዋል። ይህንን ጥቃት መመልከት ያለብን ባለፉት ሁለት ዓመታት ከነበሩት ሁኔታዎች ጋር አያይዘን መሆን አለበት። ባለፉት ሁለት ዓመታት ውስጥ የጸጥታ ኃይሎች አልሸባብን በመዲናዋ አቅራቢያ ባሉ ስፍራዎች ላይ ከበባ ውስጥ ከተውታል። አልሸባብ በመዲናዋ ውስጥ ቦታ አልያዘም። እስካሁን ከከተማዋ ውጪ ያደርሱ የነበረው ጥቃትም ተገጥቷል። እናም ወደ ከተማዋ በመግባት መንግስትንና የዓለም አቀፍ ማህበረሰቡን ኢላማ ማድረግ ሞከሩ። ሳሚራ ገይድ አክለውም መንግስት ሀገሪቱን ለማረጋጋት ጥረት በማድረግ ላይ ባለበት ወቅትም ቢሆን አልሻባብ ሞቃዲሾን ማጥቃት እንደሚችል ማሳየት ይሻል ብለዋል። ይህ ለሕዝብ ያሰራጩት መግለጫ ነው። ምንም የተቀየረ ነገር እንደሌለና አልሻባብ በቦታው እንዳለ ይገልጻል። እናም ሽብር እንደሚፈጽሙ ያስታውቃል። ይህ በእንዲህ እንዳለ ሕዝብ በብዛት በተሰበሰበበት የባህር ዳርቻ ላይ የተፈጸመውን ጥቃት ማውገዙ ቀጥሏል። በምስራቅ አፍሪካ የሚገኙ መሪዎች ጥቃቱን በማውገዝ ቀዳሚ ሆነዋል። የጅቡቲው ፕሬዚዳንት ኢስማኤል ኦማር ገሌ በሲቪሎች ላይ ጥቃት መፈጸም የወንጀለኞቹን ተስፋ መቁረጥ ያሳያል ብለዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በበኩላቸው በኤክስ ማህበራዊ መድረክ ላይ ባስተላለፉት መልእክት በአሰቃቂው የሽብር ጥቃት የሰው ሕይወት በመጥፋቱና ጉዳት በመድረሱ ጥልቅ ሐዘን ተሰብቶኛል ብለዋል። ኢትዮጵያ ከሶማሌላንድ መንግስት ጋር የባህር ብርን መጠቀም በተመለከተ የመግባቢያ ስምምነት መፈራሮማን ተከትሎ ከሶማሊያ መንግስት ጋር ቅራኔ ውስጥ ገብታለች። ሁለቱ ወገኖች ለሌላ ዙር ውይይት ቱርክ ላይ ነሐሴ 27 ቀን 2016 ዓ ም እንደሚገናኙ ይጠበቃል። አሸማጋያ ቱርክም ጥቃቱን አውግዛለች። በሶማሊያ የሰላም ልዑክ ውስጥ ለረጅም ጊዜ ያደረገችው ተሳትፎ ሶማሊያን ለማረጋጋት ሀገሪቱ የከፈለችው መሥዋዕትነት መሆኑን የኢትዮጵያ ባለሥልጣናት በመናገር ላይ ናቸው። በዚህ አሳዛኝ ወቅት ተጎጂዎቹን፣ ቤተሰቦቻቸውን እንዲሁም የሶማሊያን ሕዝብ በጸሎት እናስባለን ሲሉ አክለዋል። ጠቅላይ ሚኒስትር አብይ ባስተላለፉት መልእክት ከሶማሊያ ጋር የዲፕሎማሲ ግንኙነት የሌላት ኢራን ሳትቀር ጥቃቱን አውግዛለች። የኢራን የውጭ ጉዳይ ሚኒስቴር ቃል ናስር ከናኒ ጥቃቱን አውግዘው ለሶማሊያ መንግስት እና ለሰለባዎቹ ቤተሰቦች ሐዘናቸውን እንደገለጹ የአገሪቱ ዜና አገልግሎት ኢርና አስታውቋል። ሀሩን ማሩፍ ላጠናቀረው ዘገባ እንግዶ ነኝ ዋሽንግተን ዲሲ